የወጣቶች ዓለም ዕለቱ ሰኞ፣ ቦታው ከኬንያዋ ሞምባሳ ከተማ አጠገብ ኪሊፊ ሲሆን፣ ቀኑ ደግሞ ፀሐያማ ነው። በርካታ ያሉ ሴቶች በየሳምንቱ እንደሚያደርጉት ገንዘብ ለማጠራቀም ተሰብስበዋል። የዛሬው ስብሰባ የሚካሄደው በማርጋሬት ነያሌ ቤት ነው። የማኅበሩ አባላት አንድም አልቀሩም ሰዓት አክብረው መገኘታቸው ምናልባት ያረፈደ 50 የኬንያ ሽሊንግ ወይም 14 ብር ገደማ ስለሚቀጣ ይሆናል። ስብሰባው የተጀመረው በኪስ ዋሂሊ ቋንቋ እንዲህ ጸሎት ተደርጎ ነው። የሴቶቹ ቡድን ቱማይኒ ብድርና ቁጠባ ማህበር ይባላል። ቱማይኒ የሚለው ቃል በኪስዋሂሊ ቋንቋ ተስፋ የሚል ትርጓሜ አለው። ከስምንት ዓመታት በፊት አስር አባላት ብቻ ቢኖሩትም በሂደት ግን የካቶሊክ ቤተ ክርስቲያን ባደረገው ድጋፍ ወደ ማኅበር አድጎ ስድሳ አባላት አሉት። አሰራሩ በኢትዮጵያ እንደሚታወቀው እቁብ ያለ ነው። በኬንያ ቴብል ባንኪንግ ወይም የጠረጴዛ ባንክ በሚል ይታወቃል። አባላት በጋራ ገንዘብ ቆጥበው የሚበደሩበት የአሰራር ስርዓት ነው። በየወሩ አባላቱ ተሰብስበው የቁጠባ ገንዘባቸውን ያጠራቅማሉ። ከተቆጠበው ገንዘብ ለአጭር ጊዜ ወይም የረጅም ጊዜ ብድር መውሰድ ይችላሉ። አንዲት አባል የምትበደረው የገንዘብ መጠን የሚወሰነው በቆጠበችው መጠን ነው። ማርጋሬት ንያሌ እንደ ማኅበሩ እናት ይቆጠራሉ። ማኅበሩን በመመስረታቸው በርካታ እንስቶች አባል እንዲሆኑ በማሳመናቸው ማማ ኪሪባ የሚል መጠሪያ አተርፈዋል። ከተቀማጭ ገንዘብ ብድር እንሰጣለን። ሁልጊዜም ለአጣዳፊ ጉዳይና ለቁጠባ የሚቀመጣል ማህበራችን ስኬታማ ነው ብዬ አስባለሁ። አሁንም እያደግን ነው። እስካሁን ከሦስት የመኖሪያ መንደሮች አባላት አሉን። በጠረጴዛ ዙሪያ የተሰበሰቡት አንስቶች ድርሻቸውን ለአንዲት ሴት ያስረክባሉ። እርሷ የገንዘቡን መጠን እየቆጠረች በመዝገብ ታሰፍራለች። በጠረጴዛው ላይ አንድ አረንጓዴ፣ አንድ ቀይ እንደዚሁም አንድ ነጭ ቆርቆሮዎች ተቀምጠዋል። የማህበሩ የቁጠባ ስብሰባ ሲጠናቀቅ ሦስቱም አንድ ቁልፍ ባለው ሳጥን ውስጥ ይቀመጣሉ። በሀቲ መዋሪንጋ ጠቀሜታቸውን እንዲህ አብራራሉ። አረንጓዴ ቀለም ያለው ቆርቆሮ ቁጠባ የሚቀመጥበት ነው። እጅግ ከፍተኛ ገንዘብ ይዟል። በአሁኑ ወቅት 36 ሺህ ሽልንግ አለበት 309 ዩሮ ማለት ነው። ሰማያዊ ቀለም ያለው ደግሞ ለአጣዳፊ ጉዳዮች የተቀመጠ ገንዘብ የያዘ ነው። በውስጡ 3000 ሺሊንግ ወይም 26 ዩሮ ይዟል። በዚህ የተቀመጠው ገንዘብ ከምዝገባ የተሰበሰበ ነው። እያንዳንዱ አዲስ አባል ማህበሩን ለመቀላቀል 150 ሺሊንግ ይከፍላል። ከዚህ በተጨማሪ በየዓመቱ አባላት 50 ሺሊንግ ያዋጣሉ። የመጨረሻው ቆርቆሮ ከልገሳ የሚገኝ ገንዘብ የሚጠራቀምበት ነው። አንድ ሰው ትርፍ ገንዘብ በእጁ ካለ ሊለግስ ይችላል። ገንዘቡ ድንገተኛ ችግር ለገጠመው ሊሰጥ ወይም አስፈላጊ ከሆነ ቲሸርት ሊገዛበት ይችላል። የማህበሩ አባላት የቆጠቡትን ገንዘብ ለመጠበቅ ሶስቱ የማስቀመጫ ቆርቆሮዎች በአንድ ሰማያዊ ሳጥን ውስጥ ይቀመጣሉ። እስከሚቀጥለው ስብሰባ ድረስ ሶስት ንስቶች ተመርጠው ቁልፍ እንዲይዙ ይደረጋል። የማስቀመጫ ሳጥኑን ደህንነት ለመጠበቅ በተለያየ ጊዜ በየተራ በአባላቱ ዘንድ ይዘዋወራል። አሁንም በሀቲ ሞዋሪንጋ ከተበደርን በኋላ ገንዘቡ ከፍተኛ ከሆነ ወደ ባንክ ወስደን እናስቀምጣለን። እያንዳንዱ አባል የሚቆጠበው እንደ ገቢው የተለያየ ነው። አንዳንዶች 200 የኬንያ ሽልንግ ሲያዋጡ፣ የተሻለ ገቢ ያላቸው ደግሞ 1000 ሽልንግ ድረስ ያዋጣሉ። ተበዳሪዎች የሚከፍሉት የወለድ መጠንም ቢሆን እንደሚወስዱት የገንዘብ መጠን ይለያያል። በወለድ የሚሰበሰበው ገንዘብ ለማህበሩ ገቢ ይሆናል። አንድ ጊዜ አባላት የሚያጠራቅሙት የገንዘብ መጠን ተሰብስቦ ተቆጥሮና ተመዝግቦ ከተጠናቀቀ በኋላ ብድር መስጠት ይጀመራል። ክሪስቲን ማፔንዜ የታመመ ልጇን ሐኪም ቤት ለመውሰድ ዛሬ ለመበደር ትፈልጋለች። አራት ሺህ ሽልንግ ተበድሬ ያለው እጅግ ትልቅ ጥቅም አለው። በመጀመሪያ የተበደርኩ ጊዜ አዲስ አልጋ፣ የልብስ ቁም ሳጥን ገዝቼ ነበር። በአመቱ መጨረሻ የቆጠብኩትን የገንዘብ መጠን ወደ ባንክ ወስጃ አስቀምጫለሁ። በአጠቃላይ 100 ሽልንግ ወይም አንድ ሺህ ዶላር መቆጠብ ችያለሁ። ማህበሩ አጣዳፊ ችግር ለገጠማቸው ብቻ አይደለም ገንዘብ የሚያቀርበው ማርጋሬት ካሪሳና ባሃቲ መዋሪንጋ።

አራት ልጆቼን በሁለተኛ ደረጃ ትምህርት ቤት ማስተማር ችያለው። ሁለቱ ትምህርታቸውን ሲያጠናቅቁ ሁለቱ አሁንም እየተማሩ ነው። ይህ ማህበር ባይኖር ኖሮ ልጆቼ ወደ ትምህርት ቤት መሄድ ባልቻሉ ነበር። ገንዘቡን ከማህበሩ መበደሬ እዳዬን መልሼ ለመክፈል ስራ እንዳፈላልግ ገፋፍቶኛል። መጀመሪያ በሳምንት አንድ መቶ ሽልንግ ነበር የማዋጣው ከዚያ አምስት መቶ ደረሰ። አሁን አንድ ሺ ሽልንግ ደርሷል። ከባለቤቴ ከተለያየሁ በኋላ የራሴ ቤት ኖሮኛል። ይህን ማኅበር ከመቀላቀሌ በፊት ሕይወቴ በተሳሳተ አቅጣጫ እየተጓዘ ነበር። አባል ከሆንኩ በኋላ ልጆቼ ትምህርት ጀምረዋል። ጥሩ አልባሳትና ጥሩ ጤንነት አላቸው። አሁን እጅግ ጥሩ ስሜት ይሰማኛል። ብድር የሚፈልግ ሁሉ ካገኘ በኋላ የቁጠባ ገንዘብ ማጠራቀሚያ ቆርቆሮዎቹ ወደ ሳጥን ገቡ፣ ሳጥኑም ተቆለፈ። ሙካሌቶ እንስቶች የሚበዙባቸው ማህበራት ገንዘብ ለመቆጠብ ሁነኛ መንገድ መሆናቸውን በመገንዘብ ወንዶች አባል መሆን ጀምረዋል። የዓለም ባንክ መረጃ እንደሚጠቁመው በአዳጊ አገሮች ከወንዶች ይልቅ ዛሬም የባንክ የመቆጠቢያ ደብተር ያላቸው ሴቶች ጥቂት ናቸው። ይሁንና እንዲህ አይነት ማህበራት ሴቶች የሚገጥማቸውን እክል ለመወጣት እየረዷቸው ነው። ማህበራቱ ሕይወትን ለመደጎም አነስተኛ ገንዘብ መቆጠብ ማስችሏቸዋል። ማህበራዊ ትስስራቸው ጠንካራ በመሆኑ እንስቶቹ ሳምንታዊና ወርሃዊ ስብሰባዎቻቸው ደስታ ይሰጧቸዋል።